እንደምናምስታችሁልኛል፣ የተከበራችሁ አድማጮቼ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የተመሰረተበትን 60 ዓመት በዓል በአዲስ አበባ ለማክበር እየተዘጋጀ ነው። ለ29 ዓመታት በኃላፊነት የቆዩትን ኢሳ ሀያቱን በከፍተኛ ሁኔታ የሚፎካከሩ እጩ ብቅ ያሉበትን ምርጫም ያካሂዳል። በአትሌቲክስ ሩጫ ውድድር ሄለን በቀለ በባርሴሎና ጉዬ አዶላ በሮም ኦስቲያ ማራቶን አሸንፈዋል። የእግር ኳስ ዜናም አለን። አብራችሁን ቆዩ። እንዳልኩት አዲስ አበባ ስልሳኛውን ዓመት ካፍ የተመሠረተበትን በዓል ለማክበር በዝግጅት ላይ ናት። የኮንፌዴሬሽኑን መሪ ምርጫም አካቶ እስክንድር ፍሬው ተከታዩን አጭር ዘገባ አድርሶናል። አዲስ አበባ እንግዶቿን እየተቀበለች ለአህጉራዊ ጉባኤ እየተዘጋጀች ነው። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ስልሳኛ አመት ዓመት የመሰረታ በዓሉን የአህጉሪቱ መዲና በሆነችው ከተማ ያካሂዳል። ሰላሳ ዘጠነኛ ጉባኤውን በማድረግም ፕሬዚዳንትና የስራ አስፈጻሚ ኮሚቴ አባላት ይመርጣል። ኮንፌዴሬሽኑን ለ ሀያ ዘጠኝ ዓመታት የመሩት አንዳንድ ጊዜም ብቻቸውን እየተወዳደሩ ሲያሸንፉ የቆዩት ካሜሩናዊው ኢሳ ሀያቱ ጠንከር ያለ ተፎካካሪ እንደመጣባቸው እየታየ ነው። ተፎካካሪያቸው የሆኑት የማዳጋስካር እግር ኳስ ፌዴሬሽን ፕሬዝዳንት አህመድ አህመድ የበርካታ የአፍሪካ ሀገሮች ድጋፍ እንዳላቸው እየታየ ነው። ድምጻቸውን ለእርሳቸው እንደሚሰጡ በአደባባይ እየተናገሩም አሉ። የጉባኤው አዘጋጅ ኢትዮጵያ ግን ድምጿን ለማን እንደምትሰጥ ውሳኔ ላይ ብትደርስም ያንን ይፋ አላደረገችም። በጊዜው ድምጻችንን እንሰጣለን ያሉት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ጁኔይዲ ባሻ ለአሜሪካ ድምጽ ሲናገሩ ኮረጆ የሚዘጋጀው እነዚህ ነው። በሚስጥር እንሰጥ ነው። ቀድመን ልታሰጠን ነው። አንተ እያሰብክ ያለው እና እኛ ቀድመን አንሰጥም ሲደርስ ነው የምንሰጠው። መናገርም ይቻላል ብዙ የሚጎዳ ነገር ሆኖ አይደለም፣ ግን ለካስተናገድ አይመችም። ምክንያቱም አገሮች የተከፋፈሉ አቋም እያዙ ነው የሚመጡ። ያንደኛ ሆነ ስትናገር ያንተን አስተናጋጅነት ማዕከላዊነት ይቀንሳል። እንደ አውሮፓውያን አቆጣጠር የፊታችን ረቡዕ መጋቢት 15 የካፍ 60ኛ ዓመት በዓል ይከበራል። በማግስቱ ሐሙስ ደግሞ ጉባኤ ይካሄዳል፣ ምርጫም ይደረጋል። ከኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ጁኔይዲ ባሻ ጋር ካደረግኩት ቃለ ምልልስ ሰፋ ያለውን ክፍል በሌላ ዘገባ ይዤ መለሳለሁ። አመሰግናለሁ እስክንድር። የአትሌቲክስ ሩጫ ስፖርቱን ዜና እናስከትል። የ23ት ዓመት ዕድሜ ያላት ሄለን በቀለ በትላንቱ የባርሴሎና ማራቶን በሁለት ሰዓት ሀያ አምስት ደቂቃ ከዜሮ አራት ሴኮንድ ቀድማ በአንደኝነት ስታጠናቅቅ ከራሷ ፈጣን ጊዜ ላይ ከአራት ደቂቃዎች በላይ ላጭታና ባለፈው ዓመት ከተመዘገበው ከኮርሱ ሬኮርድ ላይ ደግሞ ሀያ ሁለት ሴኮንዶችን አንስታለት ነው። በወንዶቹ በአስደናቂ ሁኔታ ያሸነፈው ኬንያዊው ጆና ኪፕኬሞይ ቼሱም ይባላል። ሁለት ዜሮ ስምንት ሀምሳ ስድስት ነው ጊዜው። ድሉም የመጀመሪያ ሆኖ ተመዝግቦለታል። በባርሴሎናው ማራቶን የሴቶቹን ታሸንፋለች ተብሎ ቅድሚያ ግምት የተሰጣት ኬንያዊቷ ጆርጂና ሮኖ ነበረች። የኢትዮጵያ አትሌቶች በሄለም በቀለ እየተመሩ ከአንደኛ እስከ አራተኛ ያለውን ቦታ ወስደዋል። ሁለተኛ መለሰች ጸጋዬ በየነ፣ ሦስተኛ አበራሽ ፈይሳ ሮቢ፣ አራተኛ መሠረት አለሙ ሆነዋል። በወንዶቹ ከአንደኛ እስከ አምስተኛ ያለውን ስፍራ የወሰዱት ደግሞ የኬንያ አትሌቶች ሆነዋል። ወደ ሮም ኦስቲያ ግማሽ ማራቶን ዜና ስንዘልቅ እዚያም በወንዶቹ የኢትዮጵያ በሴቶቹ ደግሞ የኬንያ አትሌቶች ያሸነፉ መሆናቸውን እናገኛለን። ጉዬ አዶላ በ59 ደቂቃ ከ18 ሴኮንድ ቀድሞ ሲያጠናቅቅ፣ ጀስቲን ካንጎጎ ከኬንያ 59 ከ31 በሁለተኛነት ገብቷል። በሴቶቹ ያሸነፈችው ግላዲስ ቼሮኖ በመሮጫው ጎዳና ግራና ቀኝ ከነበረው ተመልካች ከፍተኛ ድጋፍ የተቸረኝ በመሆኑ ተደስቻለሁ ብላለች። ለቦስተን ማራቶን በዝግጅት ላይ ናት። አንድ ዜሮ ሰባት ዜሮ አንድ ገብታለች ትላንት። ሁለተኛዋም ኬንያዊ ናት፣ አንጄላ ታኑዊ ትባላለች። ከአርባ ሁለት ሴኮንድ በኋላ ስትመጣ ሶስተኛዋ የኢትዮጵያ አትሌት አሰለፈች መርጊያ በአንድ ዜሮ ስምንት አርባ ስድስት አጠናቃለች። ለሌላ የአትሌቲክስ ዜና እንደገና ወደ አዲስ አበባ መልሳችኋለሁ። ገዛኸኝ ፀሐይ መስቀል መስመር ላይ ነው ገዛኸኝ አያይዘ የእግር ኳስ ስፖርቱንም ዜና ብታቀብለን አመሰግናለሁ አመሰግናለሁ ሰለሞን ታላቁ ሩጫ በኢትዮጵያ ከሚያከላውላቸው አስራ አንድ የሩጫ ውድድሮች መካከል አንዱ አምስት ኪሎ ሜትር የሴቶች የጎዳና ሩጫ ነው ይኸው ለአስራ አራተኛ ጊዜ የተደረገው ዓመታዊ የሴቶች አምስት ኪሎ ሜትር የጎዳና ሩጫ ትናንት አዲስ አበባ ውስጥ በታላቅ ድምቀት የተካሂዷል በሩጫው ለመሳተፍ ከተመዘገቡት አስራ አንድ ሺህ ሴቶች ውስጥ አስራ አራት ሴቶች አምባሳደር ሲሆኑ ሁለት መቶዎቹ ደግሞ በክለብና ከግል የተውጣጡ ተወዳዳሪ አትሌቶች መሆናቸውን የታላቁ ሩጫ አዘጋጆች ገልጸዋል። በርካታ ተተኪ ወጣት አትሌቶች በተሳተፉበት በዚሁ የጎዳና ሩጫ እጅግ አስጠራሽ ፉክክር ታይቶበታል። በዋና አትሌቶች መካከል አትሌት በጅቱ አዝመራው ርቀቱን አስራ አምስት ደቂቃ ከአምሳ ሶስት ሴኮንድ በሆነ ጊዜ አንደኛ ሆና ስታሸነፍ አትሌት አበባ እጅጉና አትሌት ምህረት ተፈራ በጥቂት ሴኮንዶች ልዩነት ተከታትለው ሁለተኛና ሶስተኛ ሆነው ፈጽመዋል። በእግር ኳስ ዜና የአፍሪካ ክለቦች ሻምፒዮና የመጀመሪያ ማጣሪያ በሳምንቱ መጨረሻ ላይ በተለያዩ የአፍሪካ ከተሞች ተካሂደዋል። ከአስራ ስድስት የማጣሪያ ግጥሚያዎች አንዱ ትናንት በኮንጎ ብረዘቪል ካሶንጌሾ ስቴዲየም ባለሜዳው ኤሲ ሊዮፓርድስ እና ኢትዮጵያዊ ሻምፒዮን ቅዱስ ጊዮርጊስ የመጀመሪያ ማጣሪያቸውን በጊዮርጊስ አንድ ለባዶ አሸናፊነት ተጠናቋል። የጊዮርጊስ ማሸነፍ በደጋፊዎቹም ሆነ በስፖርት አስቃሪ ዘንድ ያልተጠበቀ አስደሳች ድል ሆኗል። ከእረፍት በፊት የማሸነፊዋ ብቸኛ ጎል ያስቆጠረው የቡድኑ ሁለገብ ተጫዋች ምንተስኖት አዳነ ነው። ሁለቱ ቡድኖች ሁለተኛውን የመልስ ጨዋታ የፊታችን እሑድ አዲስ አበባ ላይ ያደርጉና በአጠቃላይ ውጤት የነጥብ አሸናፊ የሚሆነው ወደ ቀጣይ ወሳኝ የምድብ ድልድል ማጣሪያ ያልፋል። ሌላው የእግር ኳስ ዜና የኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር አራተኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች ተካሂደዋል። ቅዳሜ ዕለት በአዲስ አበባ ስቴዲየም በደቢት ወልዳያ ከተማን አንድ ለባዶ ከመርታቱ በስተቀር ትናንት ኢትዮጵያ ንግድ ባንክና ጅማ አባ ቡና፣ አዲስ አበባ ከተማና ኤሌክትሪክ፣ ሁለቱም ግጥሚያዎች ባዶ ለባዶ ጎል ያልተመዘገበባቸው ጨዋታዎች ናቸው። በአንደኛው ዙር የሊጉ ድንቅ ክስተት ሆኖ የታየው የጎንደሩ ፋሲል ከተማ ለአሁን በሜዳውና በደጋፊ ፊት በኢትዮጵያ ጉላ ክፉኛ መሸነፉ አራት ለአንድ ላይ የተረታው በርካቶችን አስገርሟል። ሌሎች ሁለት ጨዋታዎችን ባዶ ለባዶ ተጠናቀዋል። ቅዱስ ጊዮርጊስ አንድ ተስተካካይ ጨዋታ እያለው በሰላሳ አምስት ነጥብ ይመራል። የድርጅቱ ጌታነት ከበደ በአስራ ሶስት ጎል ኮከብ ጎል አግቢነቱን እንደያዘ ቀጥሏል። በእኔ በኩል ያለው ይኸው ነው ሰለሞን አመሰግናለሁ እኔም አመሰግናለሁ ገዛ ንጭ መስቀል ነበር ከአዲስ አበባ አድማጮች ካለን ጊዜ አንጻር በዚሁ አበቃለሁ ሳምንት በተመሳሳይ ዝግጅት እንገናኝ እስከዚያው ሰላም ደህና ቆዩ